በደቡብ አፍሪካ ዋና ከተማ የፕሪቶሪያ ልጃገረዶች ሁለተኛ ደረጃ ትምህርት ቤት ለጥቁር ሴት ተማሪዎች አስገዳጅ የጸጉር አሰራር ህግ በማውጣቱ በተማሪዎችና በቤተሰቦቻቸው ዘንድ ቁጣን አስነስቷል። እንደ ጎርጎሮሳውያን አቆጣጠር 1902 ዓ ም የተቋቋመው የፕሪቶሪያ ልጃገረዶች ሁለተኛ ደረጃ ትምህርት ቤት ሀገሪቱ ከዘር መድሎ ስርዓት ከተላቀቀች እንደ ጎርጎሮሳውያን አቆጣጠር ከ1994 ዓ ም ወዲህ ጥቁር ደቡብ አፍሪካውያንን ተማሪዎች መቀበል ጀምሯል። አሁን ከ22 ዓመታት በኋላ ትምህርት ቤቱ ጥቁር ሴት ተማሪዎች ጸጉራቸውን በኬሚካል እንዲያቃኑና የአፍሪካውያን መገለጫ የሆነውን አፍሮ ጸጉር እንዳይጠቀሙ አግዷል። በፋብሪካ የተሰራ አፍሮ ጸጉርም እንዳያጠልቁ የሚያግድ ሕግ በማውጣታቸው ጥቁር ሴት ተማሪዎች የትምህርት ማቆም አድማ በመምታት ተቃውሟቸውን አሰምተዋል። ተማሪዎቹ አክለውም አንዳንድ ነጭ መምህራን በአደባባይ ጥቁር ተማሪዎችን ማንኪስ ወይም ዝንጀሮ ብለው ይጠሩናል። ጸጉራችንን በኬሚካል ወደ ኋላ አስተኝተን ስንመጣ በግ ትመስላላችሁ ያሉ የዘር መድሎ እየፈጸሙብን ነው። ይባስ ብሎ ከእንግሊዝኛ በስተቀር የአፍ መፍቻ ቋንቋችንን እንዳንጠቀም ጫና ተደርጎብናል ብለዋል። ከልጃገረዶች ሁለተኛ ደረጃ ትምህርት ቤት የተነሳው ተቃውሞ እስከ ፕሪቶሪያ ዩኒቨርሲቲ በመዛመቱ የፖለቲካ መሪዎች ጉዳዩን አጣርተው መፍትሄ ለማፈላለግ ችግሩ ተቀስቅሷል ወደ ተባለበት የልጃገረዶች ትምህርት ቤት አምርተዋል። ለትምህርት ቤቱ የበጀት ድጋፍ የሚያደርገው የፕሪቶሪያ ማዘጋጃ ቤት ሹም ሶሊ ማሲንጋ በስፍራው ተገኝተው የሚከተለውን ተናግረዋል። ማድረግ የምንፈልገው በጠረጴዛ ዙሪያ ቁጭ ብለን ለፕሪቶሪያ የልጃገረዶች ትምህርት ቤት ብቻ ያወጣችሁትን የዲሲፕሊን ሕግ ምንድን ነው ብለን እንጠይቃለን። የልጃገረዶች ሁለተኛ ደረጃ ትምህርት ቤት የፕሪቶሪያው ብቻ አይደለም፣ በሌሎችም ትምህርት ቤቶች በሶሻንጉቬ በማመሌድና ማቡፓኔም አሉ። ምን አይነት የሥነ ሥርዓት እርምጃና የሥነ ምግባር ሕግ እንደሚከተሉ ማወቅ እንፈልጋለን። ለትምህርት ቤቶቹ መግለጽ የሚፈልገው አለመረጋጋትን አንፈልግም። ትምህርት ቤቶችን መደገፍ እንፈልጋለን። ተማሪዎች በእንደዚህ አይነት ሁኔታ ስሜታቸው ሊጎዳ አይገባም። ተማሪዎች እንኳን ወደ ከተማችን በደህና መጣችሁ ነው የምንለው። ችግሮቻችሁ እንዲፈታ ያቅማችን የፈቀደውን ሁሉ እናደርጋለን። የትምህርት ቤቱ ማህበረሰብና ከተማሪው ወላጆቹ ጋር የተነጋገረው የደቡብ አፍሪካ ትምህርት ሚኒስቴር የሀውቴን ግዛት ኃላፊ ፖኒያንዛ ሉሱፊ በበኩላቸው የፕሪቶሪያ ልጃገረዶች ሁለተኛ ደረጃ ትምህርት ቤት ያወጣው አዲስ ሕግ እንዲታገድ ትዕዛዝ አስተላልፈዋል። አቶ ሉሱፊ ልጃገረድ ተማሪዎቹ ፊት ለፊቴ ነው ያለቀሱት። እየተፈጠረ ያለውን ክስተት መቆጣጠር አልቻልኩም። የማኅበሪያ አገልግሎት ሠራተኛ አይደለሁም፣ ነገር ግን እጅግ በጣም አስቸጋሪ ሕግ ነው ፈጽሙ የተባለው። የ16 ዓመት ልጃገረድን አስቸጋሪ ሕግ አውጥተህ ማስገደድ አትችልም። ነግሬያቸዋለሁ፣ አድንቄያቸዋለሁም። ከትናንት ጀምሮ አስገዳጅ ሕጉ እንዲቆም አድርገናል። ዜጎች በገዛ ትምህርት ቤታቸው መበረታታት ሲገባቸው የተለየ ስም መስጠትና በየክፍሉ በተንቀሳቀሱ ቁጥር ስድብን ተቋቁመው መማር የሚያሳዝን ነው። በጣም ተደንቄያለሁ። ብሩህ ልጃገረዶች ችግሮቻቸውን የገለጹበት መንገድ አሳምሞኛል። ሌት ተቀን የሠራ ነው። የሚመለከተውንም አካል አነጋግሬያለሁ። ያወጡትን ሕግ አውጥተው እንዲጥሉ አድርገናል። ተማሪዎችን የሚያስደስት አዲስ የሥነ ምግባር ሕግ እንዲወጣ ወስነናል። ችግሩን ከምንጩ ለማድረቅና እርምጃ ለመውሰድ በገለልተኛ አካል የሚመራ ቡድን መቋቋሙንም ጠቁመዋል። ማንም ሰው የዘር መድልኦ እንዲደረግበት አንፈቅድም፣ በአፍ መፍቻ ቋንቋ መጠቀምም ብዙህነታችንን ያሳያል እንጂ ልዩነት አይደለም ያሉት የትምህርት ኃላፊው በተለይ በጥቂቶች ብቻ ተወስኖ የቀረውን ጥራት ያለው ትምህርት ለማዳረስ ተግተው መስራት እንደሚጠበቅባቸው አስታውቀዋል። መልአኩ አየለ ጆሐንስበርግ